dj fatso that's a brand name that's a brand name i stand behind it i guarantee it they know that even if they don't know me anymore than they know the, the, the chairman of general mills dj fatso my man god loves me ሰላም፣ ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን እንዲሁም ፌስቡክ ላይ የምትከታተሉን ዲጄ ፋቱ ነኝ እንግዲህ፣ ዛሬ አርብ ነው። ፕሮግራማችን ተጀምሯል። ለሚቀጥሉት ሰላሳ ደቂቃዎች ያህል አሪፍ አሪፍ ሙዚቃዎችን አዘጋጅቼላችኋለሁ። እናንተም እንግዲህ በኮመንታችሁ ፕሮግራማችንን ሼር በማድረግ ፔጃችንን ላይክ በማድረግ አብራችሁን እንድትሆኑ በመጋበዝ ፕሮግራሜን የምጀምረው እንግዲህ በሚኪያ በሀይሉ ሙዚቃ ነው። ሚኪያ በሀይሉ እንግዲህ በሕይወት ከኛ ጋር ባትኖርም፣ ግን በስራዎቿ ሁልጊዜ የምናከብራት ሙዚቀኛ ናት። በቅርብ አዲስ አልበሟ ወጥቷል። ከዚህ በፊት ስቱዲዮ የቀዳችው እንደገና ተቀናብሮ የወጣ አልበም አላት። ቅርብ ቀን ነው የወጣው። ከዛ አልበም ላይ እንግዲህ ሀገሬ ትዳሬ የተሰኘ በጣም ደስ የሚል ግጥም ያለው ሙዚቃ ነው የምጋብዛችሁ። እንግዲህ ያው ሞቅ ሞቅ እያለ ነው፣ ሀገርም አዲስ ጠቅላይ ሚኒስትር እየመጣ ነው። እንግዲህ ጥሩ ጥሩ ነገሮች ተስፋ እየታየ ነው። እንግዲህ እዛው በዛው ገደማ ነው አጀማመራችን እዛው ገደማ ነው። ሀገሬ ትዳሬ ይሰኛል። እስቲ አድምጡትና አስተያየቶቻችሁን ስለ ሙዚቃው ምን ተሰማችሁ ከስር ጻፍ ጻፍ አድርጉልን። ዲጄ ፋቱነኝ ፕሮግራማችን ጋቢና ቪኦኤ አርብ ጋቢና ሙዚቃ ነው። Yeah, I get it. ሀገሬ፣ ትዳሪ ያስደመጥኳቸው የሚካያ በሃይሉ ሙዚቃ ነበረ። ፕሮግራማችን ይቀጥላል። ሁለት ምርጥ ምርጥ ሙዚቃዎች ወደ እናንተ ይደርሳሉ። ነጻነት ሱልጣን እና ሳሚጎ አባያ የተሰኘ አዲስ ሙዚቃ ቪዲዮንም ለቀውልናል። በጣም ደስ የሚል ሙዚቃ ነው። በተለይ ቪዲዮ በጣም ደስ ይላል። በጣም በቃ ኦሪጂናል የሆነ ማለት እውነተኛ ነገር የሚታይበት ምንም ያልተጨማመረበት ሙዚቃ ነው። ከዛ በማስከተል ደግሞ መሀሌት ገብረ ጊዮርጊስ በትግርኛ ሙዚቃዎቿ ናቸው ብዙዎቻችሁ የምታውቋቸው። እስቲ ዛሬ ደግሞ አማርኛ ቀላቅላ አዲስ ሙዚቃ ትርታለች ና ይሰኛል። እሱን ወደ እናንተ አደርሳለሁ። ዲ ዲጄ ፋቱ ነኝ። አስተያየቶቻችሁ አይለዩን። ዲጄ ፋቱ ብላችሁ ደግሞ በኢንስትግራም፣ በፌስቡክ፣ በስናፕቻት ኤኒ ሶሻል ሚዲያ ላይ ልትከተሉ በጣም በጣም ደስ ይለኛል። እስቲ ሁለት ሙዚቃዎች ምርጥ ምርጥ ሙዚቃዎች ወደ እናንተ what up them አድምጡት ድምጡት ጋቢና ቪኦኤ ነው። ዛሬ አርብ ነው። አርብ ደግሞ አሪፍ አሪፍ ሙዚቃ የምታደምጡበት ቀን ነው። አርብ የቀን ጠዴ ብለነዋል። እኔና ሄኖክ አርብ አርብ አርብ አሪፍ አሪፍ ሙዚቃ ወደ እናንተ ይደርሳሉ። አሁንም ደግሞ ሌላ ሁለት ሙዚቃዎች ወደ እናንተ አደርሳለሁኝ። አቤል ሙሉጌታ አዲስ ሙዚቃ ለቋል። የሀገር ጥበብ ይሰኛል። እሱን ጋብዝና ወደዚያ ለጥቄ ነው የሚባለዋል። ለጥቄ ጽናት ልሳኑ ደግሞ በኦሮምኛና በአማርኛ ዜማ አላት ግጥሙን እንደውም በእውቀቱ ስዩም ነው የጻፈላት። ቪዲዮም ያበደ ነው። ለንደን የተሰራው በጭፈራ በምናም በጣም ደስ ይላል። በድሮን ድሮን ማለት ይሄ በአይሮፕላን ላይ እንደ አይሮፕላን የተሰራው መቅረጫ ማለት ነው፣ ካሜራ እና በሱ ምናም በጣም ደስ የሚል ቪዲዮ ነው። ጽናት ልሳኑ ተረጋጊ ይሰኛል ሙዚቃው ወደ እናንተ አደርሳለሁ። ዲጄ ፋቱ ነኝ። አብራችሁኝ ቆዩ። አስተያየቶቻችሁን በቪኦኤ መሀሪክ ፌስቡክ ፔጅ ላይ ጣፍ ጣፍ አርጉልኝ የጠለፍኩ ጥበብ የሀገር ልብስሽ ቀረ ሳት ለብሽው አረጀ ቢሉሽ እስኪ ልጠይቅሽ በልጦ ከሱፌቱ ድንገት ያለ ይለየሽ ምን ሆን ምክንያቱ አማላይ አማላይ አማላይ ፍራበት እጥብ ለዋፈሩ ተበትኖ ያዝራል ጫፉ ጋር ተቋጨ የጠለፉት ጥበብ እየተነጫጨ ባጣሽ እንደ ልማዴ ጫልቁ ስንቱን በሆዴ ያጣሽለት ከጥለቱ ያዝናል የሰው ስሜቱ። She ain't Yeah, so my heart is She Yeah, so She you Só que i'll give you the shine and skill it like a bullet cause of it tinga tala yesh many ماتيه تعال قوت سنتول بهدي يا طاشنت لماتي تعال to mm -hmm. Hit you on the one and twos. One love is broken. I miss you. Andiba salali. Andiba walega. Salta kutia. Zorkut fukir. Fulega. Oh, uh, uh, indeed, oh, uh,

kuralle ammam yine gel ata ammam nokta sokena kuralle yine gel ata gel ሰላምታ ከአዲስ አበባ ሰላምታ ሰላምታ ከኢትዮጵያ ሰላምታ የሚለው ሙዚቃ ይሆናል የምንሰናባበትበት ሙዚቃ የራስ ቻኒ ሙዚቃ ነው እንግዲህ የተከበራችሁ አድማጮች የምትወዱኝ የምወዳችሁ በዚህ ሙዚቃ ነው የምሰናበታችሁ ስለሰጣችሁኝ አስተየት የት አስተያየት አስተያየት አስተያየት በጣም አመሰግናለሁኝ እንግዲህ ይህንን ፕሮግራም ደግሞ ሼር አድርጉት። ለሰዎች ዘናፈታ ይበሉበት ሙዚቃ የሚወዱ ሰዎች ዘናፈታ እንዲሉ አርብን ፕሮግራማችንን ሼር በማድረግ ተባበሩን። ፌስቡክ ላይ ራስ ጃኒ ይቀጥላል። እኔም ደግሞ አሪፍ ቅዳሜና እሁድ እንዲሆንላችሁ እመኛለሁ። በዓልም እየደረሰ ነው። እንግዲህ ሸበድረብ ደናሁን